የኬንያ የጋዜጠኝነት ዩኒቨርሲቲ ፕሬዝዳንት ዋምቡ ጉዩ፣ የቢቢሲ ዜና ክፍል ኃላፊ ጆናታን ማንሮ፣ የቱኒዚያ ካርቲኒስቷ ናዲያ ናሪ እንዲሁም የየመን ሰንአሬቪ ዋና አዘጋጇ ማህራፍ ናስር ጋዜጠኞች በስራ ሂደት ላይ የሚያጋጥሟቸው ጥቃቶችን በተመለከተ ልምዳቸውን አካፍሏል። ከቤቱ በተነሱ ጥያቄዎች መሰረት በማድረግም ስለ ሀሰተኛ መረጃ ስርጭትና ጉዳቱ ልምዳቸውን አካፍሏል። ዲደብሊው አካዳሚ ያዘጋጀው ሀሰተኛ ዜና እንዴት ማወቅና አውቆ ለሌሎች ከማጋራት መቆጠብን በተመለከተ አሳታፊ መድረክ አዘጋጅቶ የተሳታፊዎችን ትኩረት የሳበ ነበረም። የኑባ ኮሚኒኬሽንስ መስራች ጋዜጠኛ ሀድራ ኢብራሂም በመድረኩ ስለ ሀሰተኛ ዜና ስርጭት ልምዳቸውን ካካፈሉ አንዷ ነበረች። ስብሰባው ካለቀ በኋላ ተከታዩን ብላናለች። ዲ ደብልዩ አካዳሚ ያዘጋጀው ሴሽን ላይ በምን አይነት መልኩ ነው እነዚህን የተሳሳቱ ኢንፎርሜሽኖችን ማግኘት የምንችለው የሚለውን መሳተፍ በመቻሌ ለተሳታፊዎቹም ደግሞ ስለተነገረ በኤክስፐርቶቹ በጣም ጥሩ ነው ብዬ አስባለሁ። ዶክተር ሓጎስ ንጉሴ በመቐለ ዩኒቨርሲቲ ጋዜጠኝነት ሙያ አስተማሪ ናቸው። በአጠቃላይ የበዓሉ አከባበር ብዙም የረኩ አይመስሉም። እንግዲህ ሁለተኛ ቀናችን ነው። ትላንት ፕሪ ኮንፈረንስ ነበር ያው ፐርሶናል ኤክስፒሪየንስ እንጂ ብዙም የጥናት ወረቀቶች ሲቀርቡ አላየሁም። እንግዲህ በኛ እንዳዘጋጅ ሀገር የተጀመረው ምንም የጋዜጠኛ የታሰረ ጋዜጠኛ በሌለበት ፍሪደም ኤክስፕሬሽን በደንብ በሰፋበት ሁሉም ነገር አልጋ በአልጋ ሆኖ የቀረበበት አይነት ተደርጎን ከመቅረብ ችግሮች አሉን። ችግሮቻችን እንንፈታ ዝግጅት ላይ ነን። ተስፋ ሰጪ ነገሮች አሉ። በዚህ ዙሪያ እንሰፋለን፣ በዚህ ዙሪያ ያለውን ጥበት ደግሞ በዚህ መልኩ እናሰፋለን የሚለው ነገር ሳይሆን የተነሳው ጋዜጠኞች ነጻ እንደወጡ ፍሪደም ኦፍ ኤክስፕሬሽን እንደተስፋፋ ነው። እስካሁን እኮ መረጃ የማይሰጥ የመንግስት ባለስልጣን አለን። መረጃ ከሰጠህ በኋላ በዚህ በኩል ካልሆነ በዚህ አንግል ከተላለፈ ወየውልህ የሚል ጋዜ የመንግስት ባለስልጣን ባለበት ሀገር እንደዚህ ብሎ ኮንክሉድ ማድረጉ ትንሽ ከባድ ነውና እኔ ከጠበቅኩት ትንሽ ወረድ ብሎብኛል። ተቋማሪ በፈቃዱ ኃይሉ መድረኩ ተስፋ እንደጫረበት ይገልጻል። በአንድ ጀንበር ለውጥ ባይጠብቅም ይሄ አንድ ትልቅ መድረክ መዘጋጀቱ ብቻውን የኢትዮጵያን ጋዜጠኝነት ወይም የኢትዮጵያን ሚዲያ አሰራር በአንድ ጊዜ ለውጠዋል ብዬ አላስብም። ነገር ግን በእርግጠኝነት ብዙዎች ጋዜጠኞቻችን እዚህ የተሳተፉ እና የሚዲያ ባለቤቶችም ጭምር ኮኔክሽኖች ከተለያዩ ሰዎች ጋር ኔትወርኪንግ ፈጥረዋል ብዬ አምናለው። የተለያዩ ፓነሎች ላይ ተሳትፈዋል እና እነዚህ እድሎች ለማሰብና በአዲስ መልኩ ለመስራት የሚሰሩትን ስራ ለመገምገም እድል ይሰጣል ብዬ አስባለሁ እና የተወሰነ ተጽዕኖ ይኖረዋል። ግን ትልቅ ይሄ ድራማቲክ የሆነ ለውጥ አልጠብቅም። በዕለቱ የተገኙት ፕሬዚዳንት ሳህለወርቅ ዘውዴ እና የአፍሪካ ሕብረት ምክትል ሊቀመንበር ሚስተር ሳሙኤል በኢትዮጵያ በመገናኛ ብዙሃን ያለው የአንድ ዓመት ለውጥ እውቅና መስጠት ተገቢ ነው ብሏል። ኢትዮጵያ በመስኩ ከነበራት የአፋኝነት ደረጃ በአርባ ዝቅ ማለቷን በመጥቀስ ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም